sport. ጤና ይስጥልኝ አድማጮች እንደምናምሽታችኋል። በእንግሊዝ ፕሪምየር ሊግ ሊቨርፑልና ና ማንቸስተር ሲቲ የዋንጫ ትንቅንቃቸው ተጠናክሯል። ሁለቱ ቡድኖች የደረጃ ሰንጠረዥን ተራ በተራ በበላይነት እየተፈራረቁበት ነው። በጀርመን ቡንደስሊጋ በሳምንቱ ማሳረጊያ በግብ የተንበሸበሸው ቦሩሲያ ዶርትሙንድ ከኃያሉ ባየር ሚንሽን ጋር ያለው ልዩነት የአንድ ነጥብ ብቻ ነው። በላሊጋው መሪው ባርሴሎና እና በሁለት ነጥብ ልዩነት የሚከተለው አትሌቲኮ ማድሪድ ዳግም ድል ቀንቷችኋል። የኦሎምፒክ ባለድሉ ኬንያዊው አትሌት አስቤል ኪፕሮፕ የተከለከለ ኃይል ሰጪ ንጥረ ነገር ተጠቅማል በሚል የአራት ዓመት እገዳ ተጥሎበታል። ከፓሪስ ማራቶን ባለድሏ ኢትዮጵያዊቱ አትሌት ገለቴ ቡርቃ ጋር ፓሪስ ከተማ ውስጥ የተካሄደ ቃለመጠይቅም አካተናል። አብራችሁን ቆዩም። ጀርመናዊው አሰልጣኝ ቶማስ ቱሆል የሚሰለጥነው ፓሪስ ሳንጀርሜን በፈረንሳይ የመጀመሪያ ሊግ ውድድር ከወዲሁ የዋንጫው ባለድል መሆኑን አረጋግጧል። የውድድር ዘመኑ ሊጠናቀቅ አምስት ጨዋታዎች እየቀሩ ነው። ፓሪስ ሳንጀርሜን 84 ነጥብ ይዞ ከወዲሁ ዋንጫውን ገቢ ማድረጉን ያረጋግጠው ትናንት ከቱሉዝ ጋር ተጋጥሞ ያለምንም ግብ የተለያየው ሊሌ ኦሎምፒክ ስፖርቲንግ ቡድን 65 ነጥብ ይዞ በሁለተኛ ደረጃ ላይ ይገኛል። ሞናኮን 3 ለ1 ድል ያደረገው ፓሪስ ሳንጀርሜን አሰልጣኝ ጀርመናዊው ቶማስ ኳስ ከእንግዲህ በነጥብ ማንም የማይደርስባቸው በመሆኑ በፈረንሳይ ሊግ የመጀመሪያ ዋንጫቸውን ይወስዳሉ ማለት ነው። ሌላኛው ጀርመናዊ አሰልጣኝ በእንግሊዝ ፕሪምየር ሊግ ቡድናቸውን ከሶስት አስርት ዓመታት ወዲህ የዋንጫ ባለቤት ለማድረግ ከጫፍ ተጠግቷል። የሊቨርፑሉ አሰልጣኝ ዮርገን ክሎፕ ትናንት እጅግ በሰፋ የጨዋታ ብልጫም ካርዲፍ ሲቲን 2 ለ0 ድል በማድረግ በደረጃ ሰንጠረዡ ዳግም የበላይነታቸውን አስጠብቋል። ለሊቨርፑል ሁለተኛዋ ግብ በፍጹም ቅጣት ምት እንድትገኝ ያስደረገው ግብፃዊው መሐመድ ሳላ በተከላካይ ቢያዝም አወዳደቁ ላይ ግን ግነት አሳይቷል። ካርዲፎችን ግነቱ ያናደዳቸውን ያህል አጋጣሚውን የተጠቀመበት መንገድ ለሊቨርፑሎች አስፈንድቋል። ሊቨርፑል አንድ ተስተካካይ ጨዋታ የሚቀረው ማንቸስተር ሲቲን በሁለት ነጥብ በልጦ 88 ነጥቦች ሰብስቦ በደረጃ ሰንጠረዡ ላይ ጎብ ብሏል የፊታችን ረቡዕ ወደ ኦልድ ትራፎርድ አቅንቶ ለሚጋጠመው ማንቸስተር ሲቲ ቀጣዩ ግጥሚያ የሞት ሽረት መሆኑ አያጠራጥርም ማንቸስተር ሲቲ ረቡዕ የሚገጥመው ትናንት በኤቨርተን የአራት ለዜሮ ከባድ ሽንፈት እድል ውስጥ የገባውን ማንቸስተር ዩናይትድን ነው ያም በመሆኑ ተስተካካይ ጨዋታው ለማንቸስተር ሲቲ ፈታኝ ሊሆን ይችላል ማንቸስተር ዩናይትድ ትናንት በሰፊ ልዩነት ለሽንፈት መዳረጉ ለቀጣዩ ዙር ሻምፒዮንስ ሊግ ለማለፍ የሚያደርገው ጉዞ ላይ ወርቃማ ድሉን አሳጥቶታል። ያም በመሆኑ የረቡዕ ግጥሚያ ከምንም በላይ መሆኑን ተከላካዩ አሽለያንግ ተናግሯል። ማንቸስተር ዩናይትድ 64 ነጥብ ይዞ ስድስተኛ ደረጃ ላይ ይገኛል። በሁለት ነጥብ የሚበልጠው ቼልሲ ዛሬ ማታ ከበርንላይ ጋር ይጋጠማል። 15ተኛ ደረጃ ላይ የሚገኘው በርንላይን ቼልሲ የሚያሸንፍ ከሆነ ማንቸስተር ዩናይትድ ይበልጥ አጣብቂኝ ውስጥ መግባቱ አይቀርም። በእሁዱ ጨዋታ በውድድር ዘመኑ አራተኛ ሆነው የመጨረስ እድላቸውን በጎዲሰን ፓርክ ከእጃቸው ያስወጡት የማንቸስተር ዩናይትዱ አሰልጣኝ ኦሌ ሶልስካየር ደጋፊያቸውን ይቅርታ ጠይቋል። አምስት ደቂቃ ብቻ በቂ አይደለም። በምሬት የተዋጠው የ21 ዓመት ወጣት አማካይ በሳምንቱ ማሳረጊያ የተናገረው ነበር። በባየር ሙኒክ ቆይታው ደስተኛ ያልሆነው ፖርቹጋላዊው ሬናቶ ሳንቼዝ አምስት ደቂቃ ብቻ በቂ አይደለም፣ ወጣት ነኝ፣ ብዙ መጫወት እፈልጋለሁ ብሏል በመሬት በውሰት አሊያም በሽያጭ ወደ ሌላ ቡድን መዛወሬ የትኛው እንደሚበጀኝ የምናየው ይሆናል ብሏል። የባየር ሚንሽን ቆይታው ማብቃቱን በማስረከጥ ሬናቶ ሳንቼዝ እንደ ጎርጎሪዮስ አቆጣጠር በ2016 ዓ ም በ35 ሚሊዮን ዩሮ ክፍያ ከቤኔፊካ ወደ ባየር ሚንሽን ሲመጣ ብዙ ተወርቶለት ነበር። በቡድኑ ቆይታው ግን በደንብ መሰለፍ ባለመቻሉ ከቡድኑ ለመለየት ከውሳኔ ላይ ደርሷል። በቡንደስሊጋው ሀያሉ ባየር ሚንሽን ከተከታዩ ቦሩሲያ ዶር ርትሙንድ ጋር ዋንጫውን ለማንሳት ትንቅንቅ ላይ ነው። የሬናቶ ሳንቼዝን ልብ የሰበረው ባየር ሚንሽን በቡንደስሊጋው ሰባ ነጥብ ሰብስቧል። መሪነቱን እንዳስጠበቀ ነው። ብዙም እንዳይኩራራ ግን ቦሩሲያ ዶርትሙንድ በአንድ ነጥብ ልዩነት ብቻ ነው የሚከተለው። በስፔን ላሊጋውን ባርሴሎና በ77 ነጥብ እየመራ ነው። አትሌቲኮ ማድሪድ በ68 ነጥብ ይከትላል። ትናንት አትሌቲክ ቢልባውን 3 ለ0 ያሰናበተው ሪያል ማድሪድ 64 ነጥብ ይዞ ሶስተኛ ደረጃ ላይ ይገኛል የዕለቱ ድንቅ ሆኖ የቆየው ፈረንሳዊ ዋጥቂ ካሪም ቤንዜማ 47ኛው ደቂቃ ላይ በከፍታ ዘሎ ከጉልበቱ ሸብረክ በማለት በጭንቅላት ገጭቶ ያስቆጥራት ግብ ድንቅ ተብላልታለች። በ76ኛው ደቂቃ ላይም ካሪም ቤንዜማ እንደዛው ዘሎ በጭንቅላት በመቅጨት ሁለተኛ ግቡን አስቆጥሯል። ከረፍት መልስ ተቀይሮ የገባው የዌልስ ዋጥቂ ጋሬት ቤል ከግብ ጠባቂ ጋር ተገናኝቶ ያገኛትን ኳስ ከአግዳሚው በላይ በመምታት ስቷል። በማድሪድ የአምስት የጨዋታ ዘመን አራት የሻምፒዮንስ ሊግ ዋን ምርጫን ያነሳም በሁለቱ ፍጻሜዎች ላይ ወሳኝ ግቦችን ያስቆጠረው ጋሬት ቤል ላይ ደጋፊዎች መጫዋቸው ግራ እንዳጋባው አሰልጣኝ ዚነዲን ዚዳን ተናግሯል። በእውነቱ ምንም አላውቅም፣ ከምር ምንም አልገባኝም ብሏል። ሪያል ማድሪዱ አሰልጣኝ። ዘጠና ደቂቃው መደበኛ የጨዋታ ጊዜ ተጠናቆ በተጨመረው አንድ ደቂቃ ላይ ካሪም ቤንዜማ ሶስተኛ ግቡን ከመረብ በማሳረፍ ሄትሪክ ሰርቷል። በኢትዮጵያ ፕሪምየር ሊግ ወራጅ ቀጠናውን ተጠግተው 11ኛና 12ኛ ደረጃ ላይ በሚገኙት በደቡብ ፖሊስና በወላይታ ዲቻ የእግር ኳስ ቡድን ደጋፊዎች መካከል በተፈጠረው ግጭት 37 ሰዎች በቁጥጥር ስር ውለዋል። በሁለቱ ደጋፊዎች መካከል ቅዳሜ ዕለት የተፈጠረው ግጭት ወደ ተለያዩ የከተማ ክፍሎች ከተዛመተ በኋላ በረድ ያለው ትናንት ነበር። ፖሊስ በሁከቱ ተሳታፊ ናቸው ብሎ የጠረጠራቸውን 37 ሰዎች በቁጥጥር ስራ ውሎ ምርመራ መጀመሩን የከተማው ፖሊስ መምሪያ ዋና አዛዥ ኮማንደር መስፍን ለዶችቬሌ ገልጿል። አትሌቲክስ ከትውልድ መንደሯ ኮፈሌ እስከ ዓለም ታላላቅ የአትሌቲክስ መንደሮች ተካፋይ ሆናለች። አትሌት ገለቴ ቡርቃም ሰሞኑን በፈረንሳይ መዲና በተካሄደው የፓሪስ ማራቶን የሩጫ ውድድር አሸናፊ መሆኗ ይታወሳል። በፓሪስ ቆይቷ ሃይማኖት ጥሩነህ አነጋግራታለች። እንግዲህ ዘንድሮ የዓለም አትሌቲክስ ሻምፒዮን ውድድር አለ ካታር ላይ የሚደረግ ይህን ዓመት ለዓለም አትሌቲክስ ሻምፒዮና ራስሽን በማራቶን እያዘጋጀሽ ነበር ወይንስ አጠቃላይ ከማራቶን ጋር እራስሽን እያለማመድሽ ነው የነበረው። እድሉ ኖረኝ አገር እኔ ቢወክል ደስ ደስለኛ። ነገር ግን ያው እኔ አእምሮ የሚሰራው እዛ ውስጥ ራሴን ለማክታት ነው የምሰራ፣ እና በምን ሁኔታ እንደሚመርጡ አላውቅም፣ ግን የኔም ታርጌቱም አንዱ አለም ዋንጫ ነው። እንግዲህ ገለቴን አብዛኛው ሰው የሚያውቃት በብዙ አእምሮ ሰው የተሳለችው በአንድ ሺ አምስት መቶ ሜትር ርቀት ነው። ሰው በቃ ከዚህ በኋላ ገለቴን በማራቶን ብቻ ነው የሚያገኛት ወይም ስን ደሌሎቹ አትሌቶች አንዳንድ ወደ ትራክ ትመለሻለሽ? ወደ ትራክ አልመለስም ከዚህ በኋላ ምክንያቱም ትራክ የማይመለስበት ልክ ለንደን ላይ ተመርጬ በቃ ያንን ውድድር እንዳልሳተፍ በተደረኩበት በቃ ተስፋ አስቆርጦኛል እና ከዚህ በኋላ ያለኝን አማራጭ በቃ እኔ በመራቶን በመቀጠል ለራሴም ለሀገሬም ጥሩ ነገር ሰራለሁ የምል እምነት አለኝ ለገለቴ ማይረሳ ውጤቷ የቱ ነው ለእኔ የማይረሳ የመጀመሪያ ከሀገር የወጣሁበት የስዊዘርላንድ ክሮስ ካንትሪ ነው ለእኔ የማይረሳው በህይወቴ ማለት ነው የበርሊኑ የአለም አትሌቲክስ ሻምፒዮና ላይ ትራኩ ላይ ተጠልፈሽ ወደቅሽ እስቲ ይህ አጋጣሚ እንዴት ነው የምታስታውሽው? ዛሬ ድረስ የምትቆጭበት ነው? አዎ በጣም ይቆጫለሁ። ምክንያቱም በዛን ሰዓት በዛ ፊልድ ላይ መሆኑ ለመጀመሪያ ጊዜ ለኢትዮጵያ ወርቅ ማምጣቱም ለእኔ በጣም ትልቅ ትኩረት የሚሰጥ ነገር ነበር እና ግን በቃ ሆኖም ሳይሳካ ቀርቷል። ለጊዜው በጣም ጥሩ ፊሊንግ ያልተሰማ ረጅም ዓመት ይሄ አጋጣሚ ሲታወስ አብዛኞቹ በተለይ በዩቱብ ላይ ይሄን ነገር ይመለከቱታል። ቀነኒሳ ውድድሮች ጨርሶ የዛን ቀን አሸንፎ ለጋዜጠኞች መግለጫ እየሰጠ በነበረበት ወቅት ናቸው ታልፊ መግለጫውን አቁሞ አይዞች ገሌት ያለበትን አጋጣሚ ለአንቺ የተለየ ስሜት ፈጥሮብሻል? በወቅቱ አዎ፣ ቀነኔሳ በቅርበት ትራክ ላይ ስንሰራ ብዙ ጊዜ ይገናኛለ እና ከባድ ስራ ነበር የሚሰራ አይቶታል፣ በአይኑ እና በምንም አይነት በቃ ስራዬን ስላየ ነው። ደግሞም እንዳይጠልፎች ብሎ ነግሮኛል። ከቤት ሲወጣ ከሆቴል ስንወጣ ተገናኝተን ነበር እና ያ ደግሞ ተከሰተ። ከዛ የተነሳ ነው ቀነኔሳ ማለት ልቡ ተነቅቶ ይሄም ማለት የቻለ ለእኔ ትልቅ ውለታ ነው። ከአትሌቲክሱ ውጭም ባለው ማህበራዊ ህይወቶች ላይም ሴቶችን ወይ ደግሞ የተቸገሩ ሰዎችን ለመርዳት ብዙ እንቅስቃሴ ታደርጊያለሽ። አሁንም እዚህ ፓሪስን በነበርሽበት ወቅት ላይ ያደረግሽው ተግባር አለና አጠቃላይ ደግሞ ይሄ ከሴቶች መብት ጋር ከስፖርቱ ጋር ባለው በተያያዘ ያለውን ተቆርቋሪነቱ ስሜት ውስጥ እንዴት ሊመጣቸው አለ? ከእናቴ ነው ከቤታችን ነው። የጀመረ ከቤታችን የጀመረበት ምክንያት ምንድን ነው? እናቴ ያለ አባት እሷ እኛን ለማሳደግ ጎዳና ወታ ለምና ስታሳድገን በጣም የሆነ ለየት ያለ እኔ ላይ የፈጠረ ነገር አለ። ለዛሬ ለእኔ ውጤትም እሷ ናት ለእኔ ከእግዚአብሔር ጋር ከዛ የተነሳ ደግሞ ሴት ብቻም ሳይሆን ባህላችንም የማይናገሩበት ሁኔታ አለ። ለዛ ሲባል ሞር ሴት ላይ አደላለሁ እንጂ ሌሎቹም እንደዚህ ወንድም ሆነ ምንም በቃ ሲቸገሩ ያኔን ችግራቸውን ለመካፈል ሁሌ በጣም ዝግጁ ነኝ። አሁንም እዚህ በቆየበት አጋጣሚ ሁሌ ከሆነበት ዘበን ጀምሮ በጣም ሲያለቅስና በጣም ውስጤ ደማ የነበርኩትና ስለ ካሚላት ብዙ ጊዜ ስለሷ አንስቼ አውርቼ ማልጣ ግባት ልጅ እዚህ በፓርስ ቆይታ ላይ ከሚላት ቤት እጅ እሷን በማየቴ በጣም ደስተኛ ነኝ። በእውነት እኛ አሁን ዓለም ላይ የሮጥን ጀግና እንባላለን። እውነት የኢትዮጵያ ጀግና ልጅ ነች። ከሚላት ለእኔ ትልቅ ምሳሌ እኔም እኔም ገለቴም እዚህ ጋር ሲሆን በላይፌ ውስጥ የደረሰብኝ ነገር አለ። ያንን ተቋቁሜ ነው ዛሬ ለዚህ ድል እየበቃሁት አለሁት። ስቲል አሁንም ያልተቋጩ ከህይወቴ ላይ አሉ። ከዚህ በፊትም ጀግኖች አትሌቶቻችንም የተለያየ ህይወታቸው ውስጥ ያለፉበት ጎዳና አለ። ግን ያለፈ አልፎ በህይወት አሉ ዛሬ ጀግና ናቸው። እየሰሩ ነው ሁሉም ነገር። ከዚህ በኋላም ከዚች ኢቴ ጎን ለማሆን አሁንም ራሴን በሬ ክፍት ነው። የፓሪስ ወኪላችን ሃይማኖት ጥሮነ ነበረች አትሌት ገለቴ ቡርቃን ፓሪስ ውስጥ ያነጋገረቻት። ከዚሁ ከአትሌቲክስ ዜና ሳንወጣ እንደ ጎርጎሪዮስ አቆጣጠር በ2008 የቻይና ኦሎምፒክ የ1500 ሜትር ባለድሉ ኬንያዊው አትሌት ለአራት ዓመታት ከስፖርት ውድድሮች ታግዷል። ኬንያዊው አትሌት አስፔል ኪፕሮፕ የአራት ዓመት እገዳ የተጣለበት እንደ ጎርጎሪዮስ አቆጣጠር በ2017 ዓ ም ጥቅምት ወር ላይ በተደረገለት ምርመራ ኤሪትሮፖይቲን የተሰኘ ኃይል ሰጪ ንጥረ ነገር በደም ውስጥ በመገኘቱ ነው ተብሏል። አድማጮች የስፖርት ጥንቅራችን ብዙ ይደመደማል። ማንተጋፍቶት ስለሽነኝ መልካም ጊዜ፣ ጤና ይስጥልኝ።